ጤናና አካባቢ የእጅ ንጽህና መጠበቅ ሰባ በመቶ የሚሆነውን በተዋሲያን የሚመጣ የጤና ችግር መከላከል እንደሚችል ያውቃሉ? ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። በተለይም የሐኪም ቤቶችን ንጽህና በመጠበቅ እንዲህ ያሉ የበሽታ ስጋቶችን መቀነስ እንደሚቻል እዚህ ጀርመን የአንድ ወር ቆይታ ያደረጉ የሕክምና ባለሙያዎች ገልጸውልናል። ለጥቂት ደቂቃዎች አብረን እንቆይ እዚህ ጀርመን ሀገር የተቋቋመው ዶክተሮች ለኢትዮጵያ ይርጋ አለም አጠቃላይ ሆስፒታልም በህክምና ቁሳቁሶች መደገፍ ከጀመረ ስድስት አመታቱ ነው። በዚህ ጊዜ ውስጥ ካደረገው ድጋፍ በተጓዳኝ ለአንዶር የሆስፒታሉን ሶስት ዶክተሮችና አንዲት ነርስን ወደ ጀርመን በመጋበዝ በተለያዩ ሐኪም ቤቶች የልምድ ልውውጥ እንዲያደርጉ አስችሏል። በተለያዩ የጀርመን ከተሞች በመዘዋወር በሐኪም ቤቶች ያለውን አሰራር በመመልከት የበኩላቸውንም ተሞክሮ ያካፈሉት አራቱ የህክምና ባለሙያዎች ባለፈው ሳምንት መጨረሻ ቆይታቸውን አጠናቀው ተመልሰዋል። በሽኝት መርሃ ግብሩ ላይ ተገኝቼ በቆይታቸው ያስተዋሉትንና ስለ ልምድ ልውውጡ አስተያየታቸውን የጠየኳቸው ዶክተር ጥበቡ አበበ የሆስፒታሉ ሜዲካል ዳይሬክተር ናቸው። ኔትወርክ አገንስት ጀርምስ የጋራ ጥምረት በጀርሞች ላይ የሚለው መርሃ ግብር ትኩረት ይገልጹታል። ሰዎች ወደ ሆስፒታል ሲመጡ ወይ ኦፕሬሽን ሊደረጉ ይችላሉ፣ ወይ ተኝተው ሊታከሙ ይችላሉ፣ ወይ ሌላ ነገርም ሰርቪስ እያገኙ ከሆስፒታል ጽዱ ባልሆነ ኤንቫይሮንመንት ምክንያት በሽታን ሸምተው እንዳይመለሱ እንደ አጋጣሚ ሆኖ ሆስፒታል ላይ የሚኖሩ የባክቴሪያ አይነቶች ለተለያዩ መድኃኒቶች ራሱ ሬዚስታንት የሚሆኑ ናቸውና ለዛ እንዳይዳረጉ ምን መደረግ አለበት የሚለውን ፎከስ አድርገን እያየን የነበረው ሰዎች ለህክምና ሄደው ሌላ በሽታ ሸምተው እንዳይመለሱ የመታከሚያ ክፍሎችና ቦታዎችን ንጽህና መጠበቅ ዋነኛ ስራ መሆኑን የሚገልጹት ዶክተር ጥበበ እንደተመለከቱት በቀላሉ መስተካከል የሚችሉ መኖራቸውን ነው የሚናገሩት። በቆይታና ጉብኝታቸው ብዙ ነገር በማስተዋላቸውም ወደ ሀገራቸው ሲመለሱ የሐኪም ቤታቸውን ንጽህና በማረጋገጥ በኩል የተሻለ ነገር ለመስራት እንደሚረዳቸውም እምነታቸውን ገልጸውልናል። ኢትዮጵያ ውስጥ የሐኪም ቤቶች የተለመደ ጠረን አለ። ይህ በጀርመን አይታሰብም። የአቅም ጉዳይ እንዳለ ሆኖ ንጽህና መጠበቅ ግን በተለይ በሐኪም ቤቶች ሊደረግ ከሚገባው ጥንቃቄ ዋናው ነውና፣ ይህን ጠረን ማስቀረት ይቻል ይሆን? አልኳቸው። ዶክተር ጥበበ ይቻላል ነው መልሳቸው። ይቻላል ባይ ነኝ። ያው የኢትዮጵያ ጤና ጥበቃ ሚኒስቴርም ሐኪም ቤቶች ለተገልጋይ ምቹ መሆን አለባቸው፣ ጽዱ መሆን መቻል አለባቸው። ከዛ ባለፈ ደግሞ ወቅታዊ የሆነን አገልግሎት መስጠት አለባቸው የሚል የራሱ የሆነ እንደ ፍላግሺፕ የወሰደው ነገር አለና ከጥቂት ዓመታት ወዲህ ሆስፒታሎች ሙሉ ሙሉ ብላሙሉ ማለት ባንችልም እየተቀየሩ ናቸው። አሁን እኛ ሆስፒታል ለምሳሌ ከዛሬ አስር ዓመት በፊት ብትመጪ እና አሁን ብትመጪ የተለየ ነው። ዶክተር ጥበበ እንደሚሉት ቀላል መስሎ በሚታየው እጅ መታጠብ ብቻ ከሰባ በመቶ በላይ የሚደርሱ ከሐኪም ቤት ይዘናቸው ልን መጣ የምንችል በተዋሲያን ምክንያት የሚመጡ በሽታዎችን መከላከል ይቻላል። ይህን ጽንሰ ሀሳብ ለሕክምና ባለሙያውም ሆነ ለተገልጋዩ ሕብረተሰብ የማስተማር ጥረት መኖሩን በማመልከትም አሁን መሻሻል ይታያልም ባይ ናቸው። በዚህ የልምዱ ልውውጥ ከተሳተፉት መካከል የውስጥ ደዌና የልብ ከፍተኛ ሐኪም የሆኑትና የይርጋለም አጠቃላይ ሆስፒታል የቀድሞ ሜዲካል ዳይሬክተር ዶክተር ድንቅያ አበበ ይገኙበታል። በተዋሲያን አማካኝነት የሚፈጠሩ በሽታዎችን መከላከል ሲባልም ከጽዳት አልፎ ሊታይ የሚገባው ጽንሰ ሀሳብ እንዳለ ያስረዳሉ። ኢንፌክሽን ፕሪቬንሽን የሆስፒታሉን የትኛውንም የማይነካበት ሰርቪስ የለም። ቆሻሻ ብቻ አይደለም። እኛ ሐኪሞችን አድሬስ ያደርጋል፣ እቃዎችን አድሬስ ያደርጋል። አልጋው ፍራሹ፣ ሁሉ የተበጣጠሰና የቆሻሻ አልጋ ላይ ታካሚ ማስተኛት ሊጸዳ የማይችል አይነት አልጋ ላይ እና ፍራሽ ላይ ታካሚ ማስተኛት አስቸጋሪ ነው። የተለያዩ አገልግሎት የሚሰጥባቸው ኢሜጂንግ ላይ ካልትራሳውንድ ምናምን የሚሰጥባቸው እያንዳንዱ እቃዎች የራሳቸው የንጽህና ስታንዳርድ አላቸው እና በየትኛውም ኤሪያ ቢሆን ኢንፌክሽን ይሄዳል። በየትኛውም አለም ላይ የተሳካ ባሉት የጀርመን ቆይታቸውም ከተለያዩ ሕክምና ባለሙያዎች ጋር የተለዋወጡትን ተሞክሮና ልምድ ወደ ሆስፒታላቸው በመውሰድ ተግባራዊ ለማድረግ መነሳሳትን እንደፈጠረባቸውም ሳይገልጹ አላለፉም። በተዋሲያን አማካኝነት የሚመጡ በሽታዎችን ለመከላከል ብዙ ወጪ የሚጠይቅ ነገር አይደለም የሚሉት ዶክተር ድንቅዬ መሰረታዊው ነገር ለጉዳዩ ትኩረት ሰጥቶ ግንዛቤ እንዲኖር ማድረግ መሆኑንም ይገልጻሉ። ዶክተር መሰለ ተገኝ በይርጋለም ሆስፒታል አጠቃላይ የቀዶ ሕክምና ከፍተኛ ባለሙያ በበኩላቸው ሰዎች ለኢንፌክሽን ወይም ለተለያዩ ህመሞች ከሚጋለጡባቸው ቦታዎች አንዱ የቀዶ ሕክምና ክፍል መሆኑን ነው የገለጹልን። እኔ ብዙ ጊዜ ያለሁት ያው የኦፕራሲዮን ክፍልና እዛ አካባቢ አንድ ኢንፌክሽን ተፈጠረ ሲባል ምክንያቱን ለማወቅ ሁሉንም ፕሮሰስ ማየት አለብን። እቃዎች እንዴት ታጠቡ እንዴት ስቴሪላይዝድ ሆኑ፣ ባለሙያዎቹ እንዴት ነው የያዙት እና ከዛ በኋላ ኦፕራሲዮን ሲደረግ ሰርጅኑ ትክክለኛውን ሁኔታ ጠብቁ ሰርቷል ወይ፣ ከሰርጀሪ በኋላ ደግሞ በሽተኛ ወደ መኝታ ክፍል በትክክል ነው የተወሰደው፣ ቁስሉ ተነካክቷል። ባልተፈለገ ጊዜ ቁስሉ ተነካክቶ ከሆነ ደግሞ ያም አንድ ምክንያት ነው። ስለዚህ እነዚህ ሁሉ ፕሮሰሶች የት ጋር ችግር እንዳለ ለማወቅ ሁሉንም ነገር ጥናት ማድረግ አለብን ነው ብዙዎች ሐኪም ቤት ውስጥ ለጤና እክል ሊሆኑ ስለሚችሉ ተዋሲያን ጉዳይ እውቀቱ ቢኖራቸውም ጥንቃቄ ለማድረግ የሚያውቁትን ስራ ላይ ካለዋሉት ውጤት እንደሌለውም አመልክተዋል። በጀርመን ሀገር ሐኪም ቤቶች የቀዶ ጥገና ክፍል እንደሚቆለፍ የሀኪሞቹም መግቢያና መውጫው የተለያየ መሆኑ ቀላል ሆኖ ነገር ግን እኛ ጋር አናስተውለውም ያሉት ዶክተር መሰለ ይህን ማድረጉ ግን ከባድና ወጪ የሚጠይቅ እንዳልሆነ አጽንኦት ሰጥተዋል። አስተማሚ ነርሶች በጀርመን የጤና ጥበቃ ዘርፍ ትልቅ ሚና አላቸው። የይርጋለም አጠቃላይ ሆስፒታል የሕክምና ባለሙያ የሆኑት ሲስተር ሂሩት ፍስሃም ምንም እንኳን የነርሶቹ የስራ ኃላፊነት ቀላል የሚባል ባይሆንም የሚሰሩበት ሁኔታ የተቀናጀና የተመቻቸ በመሆኑ በተዘዋወሩባቸው ሀኪም ቤቶች ሁሉ ባለሙያዎቹ ደስተኛ ሆነው ሲሰሩ እንዳስተዋሉ ገልጸውልናል። እኛ ጋር ደግሞ ስንሄድ ብዙ ያልተመቻቸልን ነገር አለ። ግን ባይኖር እንኳን ነገሮችን እኛ ራሳችን እያስተካከል የምንሰራባቸው ነገሮች ደግሞ ይበልጥ እኛ ከዚህ በላይ የተመቻቸ ነገር ቢኖር ደግሞ ከነሱ ጋር የሚስተካከል አገልግሎት እንሰጣለን ብዬ አስባለሁ። ነርሶች አስታማሚዎች እንደመሆናቸው ከታማሚው ጋር ብቻ ሳይሆን ከቤተሰብ አስታማሚዎች ጋርም በቀጥታ የሚገናኙ እነሱ ናቸው። በጀርመን ሐኪም ቤቶች የቤተሰብ አስታማሚዎች ቁጥር ውሱን ከመሆኑ ሌላ ለማደር ፈቃድ የለም። ኢትዮጵያ የሚታየው ከዚህ ይለያል። ንጽህናቸውን በጠበቀ ሁኔታ አገልግሎታቸውን በጥራት የሚሰጡት አስታማሚ ስለማይገባ ነርሶቹ ራሳቸው ናቸው የሚያስታምሙት። እኛ ሀገር ላይ ስንሄድ ደግሞ የባለሙያ እጥረትም ስላለ የጤናው ሲስተም የተስተካከለ ነገር ስለሌለው አሁን አንድ ታማሚን ኬር ለመስጠት ቤተሰብ ነው እኛን እያገዘን የምንሰራው። አንድን ሀኪም ቤት ጽዱና ምቹ ለማድረግ ቴክኖሎጂ የግድ አያስፈልግም ያሉት ሲስተር ሂሩት ዋናው ከልብ ተነሳሽነት ኖሮ የሰዎችን አመለካከት መቀየር መሆኑንም ገልጸዋል። የህክምና ባለሙያዎቹ ወደ ጀርመን መጥተው የልምድ ልውውጥ እንዲያደርጉ ያመቻቸው የዶክተሮች ለኢትዮጵያ መስራች ወይዘሮ ትግስት ላቀው ኔትወርክ አገኒስ ጀርምስ ፕሮጀክት ከጀርመን መንግስታዊ ያልሆነ ድርጅት ጂአይዜድ በተገኘ የገንዘብ ድጋፍ እንደሚካሄድ ገልጸውልናል። የመርሃ ግብሩ ዋና ዓላማን በተመለከተም ይህን ያሉት አንዳንድ ነገር እንደዚህ ነው ወይም እንደዚህ መደረግ ይችላል ወይም እንደዚህ ማስተካከል ይችላል የሚለውን ነገር ሲያዩትም፣ እዚህ ሀገር መጥተው ምንድነው ማለት የምንፈልገው ምንድነው ማሳያት የምንፈልገውን በራሳቸው በአይናቸው ሲያዩት የተሻለ ይሆናል ብለን ስላሰብን ነው። የዚህን ሀገር ሐኪም ቤቶች የነርሶችን፣ እዚህ ሀገር ስራ ሁሉንም በደንብ አይተው ከሀገራችን ጋር አስተያይተው ወደፊትም አብረን ስንሰራ ቤዚኩም አንድ ሆኖ እንዲሄድልን ስለፈለግን ነው። ለመጀመሪያ ጊዜ ከኢትዮጵያ አራት የህክምና ባለሙያዎችን ወደ ጀርመን በመጋበዝ የተጀመረው ይህ የልምድ ልውውጥም በቀጣይ በመጪው ጥርና የካቲት ወር ከጀርመን ወደ ኢትዮጵያ በመሄድ እንደሚቀጥልም ገልጸውልናል። ዶክተሮች፣ ለኢትዮጵያ እስካሁን ስድስት ኮንቴነር ለሕክምና የሚያገለግሉ ቁሳቁሶችን ለይርጋለም አጠቃላይ ሆስፒታል መላኩን የተናገሩት ወይዘሮ ትዕግስት እንዲህ ያለው ትብብር እንዲቀጥል የተለያዩ ጀርመናውያን የሕክምና ባለሙያዎች ሐኪም ቤቶችና በጎ ፈቃደኞች ከጎናቸው እንዳሉም አመልክተዋል። በነገራችን ላይ ሲዳማ ክልል የሚገኘው ይርጋለም አጠቃላይ ሆስፒታል በአመት እስከ 80 ሺህ የሚደርሱ ታማሚዎችን በተመላላሽነት ያስተናግዳል። በድንገተኛ ክፍሉ እስከ 7 ሺህ እንዲሁም እስከ 8 ሺህ ለሚገመቱ ተኝተው ታካሚዎችን በአመት አገልግሎት ይሰጣል። ከዚህ ሌላ ሆስፒታሉ በአንድ አመት ከ1400 እስከ 1500 የቀዶ ሕክምና እንደሚያካሄድ የሀኪም ቤቱ ሜዲካል ዳይሬክተር ለዶች ቨለ ገልጸዋል። በኢትዮጵያ የሆስፒታሎች አሰራር አንድ ትልቅ ሐኪም ቤት በስሩ የመጀመሪያ ደረጃ እና አነስተኛ ሆስፒታሎች እንደሚኖሩት የገለጡት ዶክተር ጥበብ አበበ ይርጋለም ሆስፒታልም በእቃም ሆነ ክትትል በማድረግ ድጋፍ የሚያደርግላቸው ሶስት ሆስፒታሎችና አራት ጤና ጣቢያዎች በስሩ እንዳሉ ነግረውናል። ሐኪም ቤቱ በሚችለው መጠን አገልግሎቱን አስፍቶ ለማዳረስ እየሞከረ መሆኑን በማመልከትም እንደ ዶክተሮች ለኢትዮጵያ ሌሎች ወገኖችም በሚችሉት ሁሉ ድጋፍ እንዲያደርጉለትም ሜዲካል ዳይሬክተሩ ጠይቀዋል። አድማጮች፣ ለዕለቱ ያለውን በዚሁ አበቃን። ሸዋዬ ለገሰ ነኝ። ሰላም ሁኑ።